የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰት ቪርቹዋል ቻናል ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁ የሐምሌ 10 2015 ዓ.ም መሰናዷችን ጀመረ።

በቤንሻንጉል ጉምዝ ክልል ካማሺ ዞን የመብራት ኃይል ከተቋረጠ ከሰባት ዓመታት በላይ እንዳለፈው ተገለጸ። መንገድ ላይ በታጣቂዎች ምክንያት ተቆራረጠውን ለማሰራት መኮራ ደረጀኖ ስንሳያ ደግሞ ልክ ማታ ደግሞ ነሱ ተማልሶ ይቆርጡብናል። በመብራት የሚሰራ ናግር የስራ አይደለም ሱ ሁለት እየደረስብን ነው። አሁን የሰማችኋቸው በቤንሻንጉል

ጉሙዝ ክልል የካማሽ ዞን ነዋሪዎች ናቸው። በምሽቱ አብይ ርዕስ ዘገባችን አድርገነዋል። ይህና ሌሎች ጥንቅሮችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን ከርማችኋል እንደምንሰንብታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ አብራችሁ የምንቆየው ኤደን ገረመነኝ መሰናዶውን እየመራው ብርሃን ኃይሉ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። ጽዮን ግርማ ደግሞ የምሽቱ ዋና አዘጋጃችን ናቸው። ከመላው የአሜሪካ ድምጽ ዘጋቢዎች

ም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ መገናኛ ሞገዶች በተጨማሪ በቪ አምሃሪክ የፌስቡክ ገጽና ድረ ገጽ ላይ ተከታተሉ ዘንድ በአክብሮት እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን።

በድጋሚ እንደምናመሻችሁ ዜናውን የማቀርብላችሁ እንግዶ ወንዴ ነኝ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና በትግራይ ክልል የሚገኙ አራት አገረ ስብከት ሊቀ ጳጳሳት በየበኩላቸው ኢጲስ ቆጳሳትን መሾማቸው፣ በሱዳን ለሦስት ወራት የቆየው ጦርነት ተፋፍሞ መቀጠሉ፣ ሊቢያ በረሃ ላይ የተጣሉ ፍልሰተኞችን ማግኘቷን ማስታወቋን የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዘጠኝ ኤጲስ ቆጶሳትን ሾማለች። ትናንት እሁድ ሐምሌ 9 ቀን 2015 ዓ ም በአዲስ አበባ መንበረ ፓትርያርክ ቅድስት ማርያም ገዳም በብፁዕ ወቅዱስ አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃን ጳጳሳት ዘኢትዮጵያ የተሾሙት ዘጠኙ አባቶች በዘጠኝ አህጉረ ስብከት ላይ በአባትነት መመደባቸው ታውቋል። ክፍት በሆኑ በተደራቢነት በተያዙና

አንገብጋቢ ችግር ባለባቸው ሰባት የኦሮሚያ ክልልና ሁለት የደቡብ ኢትዮጵያ አህጉረ ስብከት የተሾሙት ኤጴስቆጳሳቱ ከዛሬ ጀምሮ ዘመድ አዝማድን፣ ብሔርን እና ዘውግን፣ ቤተሰብንና ሀብትን ብቻ ሳይሆን ራሳቸውንም ክደው አገልግሎታቸውን ያለ አድሎ እንዲፈጽሙ ከፓትርያርኩ አደራ ተቀብለዋል። በሌላ በኩል በትግራይ ክልል የሚገኙ የአራት አህጉረ ስብከት ሊቀጳጳሳት አስር ኤጴስቆጳሳትን በሀገር ውስጥና

በውጭ ለመሾም ትናንት የተሿሚ ቆማ ሰዓትን ምርጫ በአክሱም ያካሄዱ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በበኩሉ ሹመቱ ሕገ ቤተ ክርስቲያንን ያልተከተለ እንደሆነ ገልጾ የሚመለከታቸው አካላት ሂደቱን በማስቆም ከቤተ ክርስቲያኑ ጎን እንዲቆሙ ጥሪውን አቅርቧል። በሱዳን ለሶስት ወራት የቆየው ጦርነት ተፋፍሞ ቀጥሎ ትናንት እሁድ መዲናዋ ካርቱም ከአየር ስትደበደብ ስትውል

በምዕራብ ዳርፉ ደግሞ ከባድ ውጊያ ነበር ተብሏል። የጦር ሰራዊቱ የውጊያ ጄቶች በካርቱም ምስራቅና ሰሜን ምዕራብ የሚገኙ የፈጥኖ ድራሽ ኃይሉን መደቦች ሲደበድቡ ብለዋል። ኃይሉ በበኩሉ የአየር መቃወሚያ መተኮሱን ያንም ምስክሮች ለኤኤፍፒ ዜና ወኪል ተናግረዋል። በሰሜን ምዕራብ የመዲናዋ ክፍል በደረሰ ፍንዳታ አምስት ሰዎች ሲሞቱ 17 የሚሆኑት ደግሞ ቆስለዋል። የፈጥኖ ድራሽ ኃይሉ በካርቱም የሚገኘውን ትልቁ ወታደራዊ ሆስፒታል

በድሮኖች መደብደቡን የአይን ምስክሮች ተናግረዋል። ቅዳሜ ዕለት በተፈጸመ ተመሳሳይ ጥቃት አምስት ሰዎች ሲሞቱ 22 ደግሞ ቆስለዋል ተብሏል። የሊቢያ ድንበር ጠባቂዎች በደርዘን የሚቆጠሩና በቱኒዚያ ባለስልጣናት በረሃ ላይ ተጥለናል ያሉ የአፍሪካ ፍልሰተኞችን መታደጋቸውን አስታውቀዋል። ሴቶችና ሕፃናትም እንደሚገኙበት ታውቋል። የቱኒዚያ ባለሥልጣናት ካለ ውኃ ምግብና መጠለያ በረሃ ላይ አምጥተው እንደ ጣሏቸው

ፍልሰተኞቹ ለዜና ሰዎች ተናግረዋል። ሙሳ ካሊድ የተባለ ፍልሰተኛ ለአሶሼትድ ፕሬስ እንደተናገረው የቱኒዚያ የጸጥታ ኃይሎች የግል ንብረቱን ከወረሱ በኋላ ቁጥቋጦ በሚበዛበት በረሃ ላይ አምጥተው እንደጣሉ ተናግሯል። በቱኒዚያ ፖሊስ መደብደቡንና በዚህም ጭንቅላቱና እጁ እንደተጎዳም ጨምሮ ተናግሯል። የሊቢያ ባለሥልጣናት መጠለያ እንዲሰጡት ሙሳ ተማጽነዋል።

የሙቀት መጠኑ ከ40 ዲግሪ ሴልሲየስ በላይ በሆነበት አካባቢ ስድስት ወንዶችን እና ሌሎች በቡድን የነበሩ ሴቶችን ባለፉት ጥቂት ቀናት ማግኘታቸውን የሊቢያ ድንበር ጠባቂዎች ጨምረው አስታውቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው። የአውሮፓ አገራት መሪዎች እና የቱኒዚያው ፕሬዚዳንት በሚያደርጉት ውይይት የተሻለ ውጤት እያስመሰገቡ መሆኑን አስታውቀዋል። በኢኮኖሚና ንግድ እንዲሁም ለህይወት አደገኛ የሆነውንና

ፍልሰተኞችን በሜዲትሬንያን ባህር ላይ በህገ ወጥ መንገድ ማሻገርን በተመለከቱ ጉዳዮች ላይ መግባባት ላይ እንደ ደረሱ አስታውቀዋል። የጣሊያን የኔዘርላንድ እንዲሁም የአውሮፓ ኮሚሽን መሪዎች ከአንድ ወር ብዙም ባልበለጠ ጊዜ ውስጥ ቱኒዚያን ጎብኝተዋል። በጉብኝታቸው ወቅት ከቱኒዚያ ጋር የተፈራረሙት የመግባቢያ ሰነድ ለአጠቃላይ ትብብር መንገድ ይጠርጋል የሚል ተስፋ እንዳላቸው ተናግረዋል።

መሪዎቹ ባሳለፍነው ሰኔ ቱኒዚያን በጎበኙበት ወቅት የአገሪቱን የተንገዳገደ ኢኮኖሚ ለመደገፍ የድንበር ጥበቃዋን ለማጠናከርና በተለይም አገሪቱን መነሻ አድርገው ወደ አውሮፓ የሚገቡ ፍልሰተኞችን ለማስቆም የሚውል አንድ ቢሊዮን ዩሮ ቃል ገብተው ነበር። በዚህኛው ጉብኝት ግን ከቱኒዚያው ፕሬዚደንት ካይስ ሳኤድ ጋር ባደረጉት ውይይት የአውሮፓ ሕብረት ሊሰጥ ስላሰበው የገንዘብ መጠን አልገለጹም።

ልጅ መውለድ ያልቻሉ ጥንዶችን በጸሎት ልጅ እንድታገኙ አደርጋለሁ በሚሉ አንድ አጨቃጫቂ ሰባኪ ላይ የቀረበውን ክስ የኬንያ ፍርድ ቤት ውድቅ አድርጓል። አቃቢ ህግ በቂ ማስረጃ አላቀረበም ብሏል። ፍርድ ቤቱ እንደ አውሮፓውያን አቆጣጠር 1990ዎቹ ወደ እንግሊዝ ሀገር በመሄድ ኑሯቸውን በዛ ያደረጉት ጊልበርት ደያ የሚሉትን መፈጸም እንደሚችሉ ለማሳየት በ1999 እና በ2004 ዓመታት መካከል አምስት ሕፃናትን ሰርቀዋል የሚል ክስ ቀርቦባቸው ነበር።

ዳኛው ግን አቃቢ ሕግ የልጆቹን መጥፋት ከሰባኪው ጋር በቀጥታ የሚያገናኝ በቂ ማስረጃ አላቀረበም ብለዋል። በለንደን፣ በርሚንግሃም፣ ነቲንግሃም፣ ሊቨርፑልና ማንቸስተር ቤተ ክርስቲያን ያሏቸው ጊልበርት ደያ በ2017 ከእንግሊዝ ወደ ኬንያ ተላልፈው ተሰጥተው በፍርድ ቤት ጉዳያቸውን በመከታተል ላይ እንደነበሩ የኤኤፍፒ ዘገባ አመልክቷል። ደያ እና ባለቤታቸው ሜሪ መውለድ ያልቻሉ ሴቶችን በጸሎት በአራት ወራት ውስጥ እንዲጸንሱ አድርገው

የተአምር ሕፃናትን ብለው በሚጠሯቸው የተአምር ሕፃናት ብለው የሚጠሯቸውን ልጆች እንደሚያስገኙ ይናገራሉ። አቃቤ ሕግ በበኩሉ የተአምር ሕፃናት የተባሉት ዝቅተኛ የኑሮ ደረጃ ላይ ካሉ የናይሮቢ መንደሮች የተሰረቁ እንደሆነ ይናገራል። በመጨረሻም ሩሲያ እህል ከዩክሬን የሚወጣበትን ስምምነት እንዳቋረጠች ማስታወቋን ተከትሎ ጀርመን በጉዳዩ ላይ እንደገና እንድታጤነው ሩሲያን ጠይቃለች የጦር

ወቅት ስምምነቱ የረሃብ ስጋት ወድጣለባቸውና የምግብ ዋጋ ውድነት ተጨማሪ ሰዎችን ወደ ድህነት ወደ ገፋባቸው የአፍሪካን፣ መካከለኛው ምስራቅና እስያ አገራት እህል ከዩክሬን እንዲገባ አስችሎ ነበር። የራሷን እህልና ማዳበሪያ ለዓለም ገበያ ለመላክ ያቀረበችው ጥያቄ እስኪሟላ ሩሲያ ስምምነቱን እንዳቋረጠች የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ተናግረዋል። የጀርመን መንግሥት ቃል አቀባይ የሆኑት ክርስቲያን ሆፍመን

ሩሲያ ስምምነቱን እንድታስረዝም እና በዓለም ድሃ የሆኑት የህብረተሰብ ክፍሎችን የሚጎዳ እርምጃ እንዳትወስድ እንጠይቃለን ብለዋል። ይህ በእንዲህ እንዳለ ዩክሬን በሩሲያ ኃይሎች ላይ ከአሜሪካ ያገኘችውን ክላስተር ቦምብ የምትጠቀም ከሆነ ሩሲያም ያላትን በቂ ክምችት እንደምትጠቀም ፕሬዚደንት ቭላዲሚር ፑቲን ትናንት አስታውቀዋል። ዩክሬን ክላስተር ቦምቦችን ግዛቷ ውስጥ የገቡ የሩሲያ ወታደሮች ላይ ብቻ እንደምትጠቀም አስታውቃ ነበር።

ቦምቡ ጥቅም ላይ እንዳይውል ከመቶ ሀገራት በላይ በፈረሙት ዓለም አቀፍ ስምምነት ታግዷል። ክቡራትና ክቡራን ለዜና የተመደበው ጊዜ በዚህ ተጠናቋል። ከቀሪ ክፍለ ጊዜዎች ጋር አብራችሁ እንድትቆዩ እየጋበዝኩ ወደ ኤደን መልሳችኋለሁ።

እንግዱ ወልዴን ለዓለም ዜናዎች አመሰግናለሁ። በመከታተል ላይ የምትገኙት በ19 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ወደ እናንተ የሚደርሰውን የዛሬ የዕለተሰኞ ሐምሌ 10 2015 ዓ ም መሰናዷችንን ነው። በሁለት ሺ ዘጠኝ ዓ ም ግሪን ካርድ መኖሪያ ካርድ የሌለው ሰው የሰው ሀገር ላይ መኖር ስለማይቻል ታፍሼ ወደ ሀገሬ ተወረወርኩ።

ከስደት ከተመለስኩ በኋላ በቅጽረ ቤተ ክርስቲያን ደጃፍ ላይ ነበር ተኝቼ የነበርኩት።

ራሳቸውን ለመምራት የተሳናቸው የአእምሮ ሕሙማን ከተለያዩ ስፍራዎች በማንሳት የሚረዳው ጌርጌሴኖን የአእምሮ ሕሙማን መርጃ ማህበርን በተመለከተ ካጠናቀር ነው ዘገባ ላይ የተወሰደ ነው። በሁለተኛው አጋማሽ በጤና ዝግጅቶቻችን የምንቃኘው ይሆናል። ይህንን ማዕከል ማለት ነው። ዝግጅቶቻችንን ከሬዲዮ በተጨማሪ በፌስቡክ ገጻችን ቢያማሪክ ላይ እንድትከታተሉ እየጋበዝን ወደ ዕለቱ አብይ ርዕስ እንሻገራለን።

በቤንሻንጉል ጉምዝ ክልል ከማሽ ዞን የኤሌክትሪክ ኃይል ለሰባት ዓመታት በመቋረጡ ለችግር እንደተጋለጡ የአካባቢው ነዋሪዎች አስታወቁ። የዞኑ ኮሚኒኬሽን መምሪያ ከግንቦት 2008 ዓ ም አንስቶ የኤሌክትሪክ ኃይል ሙሉ በሙሉ እንደተቋረጠና በዚህም ምክንያት ከ300 ሺህ በላይ ነዋሪዎች ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች እንደተጋለጡ ነዋሪዎቹ ቅሬታቸውን አሰምተዋል። የጊምቢ ኤሌክትሪክ ማከፋፈያ ጣቢያ በበኩሉ አገልግሎቱ የተቋረጠው

ከጸጥታ ችግር ጋር በተያያዘ እንደሆነ ጠቅሶ የዘረጋው አዲስ መስመር ባልታወቁ ኃይሎች በመቋረጡ አገልግሎቱን ተደራሽ ማድረግ አልቻልኩም ሲል አስታውቋል። ናኩር መልካ ዝርዝር አለው። የኤሌክትሪክ ኃይል አገልግሎት አለመኖሩ ኑሯቸውን እንደፈተነው በስልክ የገለጹልን የቤኒሻንጉል ጉሙዝ የካማሽ ዞን

ከአማሽ ከተማ ነዋሪ አቶ ለማሮሮ ከሁለት ሺህ አስር ዓመተ ምህረት ጀምሮ ምንም አይነት አገልግሎት እንዳላገኙ ይናገራሉ ምክንያት መንገድ ላይ በታጣቂዎች ምክንያት ራቶሁን ለማሰራት መኮራ ደረገን ኖ ስንሳ ደግሞ ልክ ማታ ደግሞ እነሱ ተማልሶ ይቆርጦብናል በማብራት የሚሰራ ነገር የተሰራ አይደለም ይህ ጉዳት እየደረስብን ነው አሁን ነዳጅ እየገዘ ነው በጀነሬት እየተጠቀመን ነው በሁን ደግሞ ነዳጅ ራሱ እያገኘን አይደለም በማብራት ኔትወርክ ራሱ በጣም እያስቸገረ ነው

አቶ ዳንኤል አየል የተባሉ የካማሽ ከተማ ነዋሪም በአካባቢው የኤሌክትሪክ ኃይል ለአመታት አቅርቦት ተቋርጦ አለመኖሩ መንግስት በችግሩ ዙሪያ ትኩረት አለመስጠቱን አመልካች ነው ሲሉ ይተቻሉ። መንግስት አሁን የሰጠጠ ችግር ነው ችግር የሚያነሳው ለእኛ ግን የሰጠጠ ችግሩ የምክንያት ማንሳት አዳቂ ምክንያት ለማለት አንችልም። ይህ ትኩረት ለመስጣት ነው ብዬ ነው የሀይል የተሰራው

ካማሽ ሊሆን እና በመካከል ዞን መካከል ነው። ነገር ግን በዚህ በአቅራቢያው ታስቦ ሌላ ስቴሽን ማስራት ሲገባው ጸጥታ ልዩ ልዩ ምክንያት ያነሳሉ። ማቸ የሆን በጣም እየተቸገር ነው። የካማሽ ዞን ኮሚኒኬሽን መምሪያ ቡድን መሪ አቶ ጀርሞሳ ተገኝ የኤሌክትሪክ ችግሩ መቆራረጥ መጀመሩን በመጥቀስ በጸጥታ ችግር ሳቢያ በዞኑ በአሁኑ ጊዜ ምንም አይነት በኤሌክትሪክ ኃይል የሚሰጥ አገልግሎት አለመኖሩን በመጠቆም በዚህም ከሶስት መቶ ሺህ በላይ የዞኑ ነዋሪዎች ለተለያዩ ማህበራዊና

ኢኮኖሚያዊ ችግሮች መጋለጣቸውን ያስረዳሉ። ከማሽ ዞን አምስት ወረዳና አንድ ከተማ ሰደር ነው ያለው። በዚህ ዞን ላይ እንግዲህ ከሶስት መቶ ሺህ በላይ ነዋሪዎች የሚኖሩ ከሁለት ሺ ስምንት አጋማሽ አካባቢ ነው መብራት መቆራረጥ የተጀመረው። ወደ ግንቦት ወር አካባቢ ደግሞ ሙሉ በሙሉ የጠፋበት ሁኔታ ነው ነበረ። ከዛ ደግሞ ለውጡ ተከትሎ በሀገሪቱ በተለያየ አካባቢ ላይ የጋዜታ ችግር ነበረ።

ከዚህ ጋር ተያይዞ መብራት ኃይል ስራው ማከናወን አልቻለም። ስለዚህ በአሁኑ ወቅት የዞኑ ማህበረሰብ ሙሉ በሙሉ ማለት ይቻላል የመብራት ተጠቃሚ አይደሉም። ቡድን መሪው በችግሩ ሳቢያም መጠነሰፊ ሰፊ የሆኑ ጉዳቶች ደርሰዋል ሲሉ ይዘረዝራሉ። አሁን ከማሽ ከተማ ላይ ባንክ አለ፣ ቴሌ አለ። ጀነሬተር እንግዲህ በአምስት መቶ ሺህ አንዳንድ ጊዜ የሚገዛ ቤት አለ። በሚሊየንም ገዝቶ ያመጣሉ። ጀኔሬተሩ ራሱ እየተበላሸባቸው ከፍተኛ እንግልት ነው የደረሰባቸው።

ተጨማሪ ችግሩ ማዲያ የለም። የብላክ ማርኬት ነው ነዳጅ የሚገዛ። የሚገዛ ደግሞ ዋጋው በጣም ውድ ነው። ኮምፒውተር ቤቶች አለ። ተማሪዎች በትምህርት ቤት አይሲቲ ነው የሚማሩ።

ሆስፒታል ላይም አልትራ ሳውንድ ላብራቶሪ ክፍል የለመብረት አገልግሎት ስለማይሰጡ በእነዚህ ተቋማት ላይ ከፍተኛ ችግር ነው እያደረሰ ያለ በመንግስት ስራ ላይ ማለት ነው። ስለዚህ እንደ መፍትሄ አሁንም አባይ አሁን አገልግሎት መስጠት እየጀመረ ነው፣ የተወሰነ ከአባይ በትልቅ ታወር ተቀንሶልን እዚህ ማዕከል ላይ ማከፋፈያ ተሰርቶለት እኛ ደግሞ ከዚህ ጥገኝነት እንላቀቅ የሚል ጥያቄ ነው የህዝቡ ጥያቄ። አሁን አቶ ጀርሞሳ በኢትዮጵያ ኤሌክትሪክ ኃይል ችግሩን

ተላላቂነት ለመፍታት አዲስ የኤሌክትሪክ ማከፋፈያ ጣቢያ እንደሚከፈት ቃል ተገብቶላቸው የነበረ ቢሆንም ተግባሩ እስካሁን አለመከናወኑን አክለው ገልጸዋል። አቶ ዋሲሁን ሰንበታ የተባሉ ሌላው የአካባቢው ነዋሪ በበኩላቸው የኤሌክትሪክ አገልግሎቱ አለመኖር በጤና ተቋማት፣ ተማሪዎችና የባንክ አገልግሎት ላይ አሳድሮታል ያሉትን ተጽዕኖ ገልጸዋል።

ከስድስት አመት በላይ ሆኗል በህክምና ተቋም ላይም ከባድ ተጅኖ ነው ያሳረ ለምርመራ ማብራት ነው የሚያስፈልገው ምርመራ በተገቢው ሁኔታ ማካሄድ አልተቻለም እና ህብረተሰቡ በሽታ እየተጉላላ ነው በአምስቱ ወርሳ ላይ አሁን ኔትወርክ የለም አይሰራም እና በከማሽ ላይም ደግሞ በተቆራረጠ ሁኔታ ነው የባንክ አገልግሎትም አንዳንድ ጊዜ በጣም አስቸጋሪ ነው የሁለት ቀን የሶስት ቀን እግር ጉዞ ተጉዞ ነው ወደ ከማሽ የባንክ አገልግሎት ለማግኘት የሚመጡ ተማሪዎች ደግሞ ምን ያጠና አያጠን በምን

ምንድን ነው በጣም ችግሩ ደመወዝ ላይ ነው ቦልቶ የሚታየው ቦልቶማ፣ ይሄ የዱሮ ወጥ ራሱ ሞተር የሚሰራ በነዳጅ እሱ ነው እንግዲህ አሁን ለጊዜው እሱም ይችላል ነው። የአካባቢው ሰላም ከታወቀበት ከሁለት ሺህ አስር አመተ ምህረት በፊትም ችግሩ እንደነበረ የጠቀሱት አቶ ዋሲሁን መስመሩን የሚቆራርጡ አካላት ማንነትን እንደማያውቁ አክለው ገልጸዋል። በኢትዮጵያ ኤሌክትሪክ ኃይል ለካማሽ ዞን አገልግሎትን ሲሰጥ የነበረው የጊንቢ ኤሌክትሪክ ኃይል ማከፋፈያ ጣቢያ ኃላፊ አቶ ሙሉጌታ ለገሰ የ

የኤሌክትሪክ ኃይል አገልግሎቱ የተቋረጠው ከ2010 ዓ ም ጀምሮ መሆኑን በመጥቀስ የተቋረጠበትንም ምክንያት ገልጸዋል። በዚያ አካባቢ ከ2010 ዓ ም ጀምሮ አገልግሎት ተቋርጧል። ካማሽ ብቻ ሳይሆን ኪንጊ በተባለ ስፍራም ጭምር አዲስ ፕሮጀክት ሰርተን ከጸጥታ ችግር ጋር በተያያዘ የዘረጋነው የኤሌክትሪክ መስመር በማይታወቅ ኃይል በመፈታቱ በአካባቢው አገልግሎት እንዳይሰጥ አድርጓል።

ችግሩን ለመቅረፍ የተለያዩ ተግባራትን ሲያከናውኑ መቆየታቸውን የጠቀሱት አቶ ሙሉጌታ በአካባቢው ያለው የጸጥታ ሁኔታ ካልተሻሻለ በስተቀር ተግባሩን ለመቀጠል አዳጋች ስለመሆኑ ገልጸዋል። ያንን ችግር ለመፍታትም ከሁለት ወር በፊት የጠፋውን የኤሌክትሪክ ሽቦ በመተካት ፕሮጀክቱ ሊጠናቀቅ ሲል ከ42 ኪሎ ሜትር በላይ የሚሆን ሽቦ ላይ ዛፍ ጥለው ፈቶ ወስዶታል የት እንዳደረሱ

አይታወቅም። ክትትል አድርጎ ያስመለሰ አካልም የለም። የአካባቢውን ነዋሪዎች ስንጠይቅ ሌሊት የሚፈጸም ድርጊት በመሆኑ ማን እንዳደረገው አናውቅም ይሉናል። ስለዚህ ኅብረተሰቡ ንብረቴ ነው ብሎ እስካልጠበቀ ድረስ ወይም የአካባቢው ጸጥታ እስካልተሻሻለ ድረስ

መፍትሄ ሊሆን አይችልም። በጉዳዩ ላይ ምላሽ እንዲሰጡን ጠይቀናቸው የኢትዮጵያ ኤሌክትሪክ ኃይል የህዝብ ግንኙነት ኃላፊ አቶ ሞገስ መኮንን የካማሽ ዞን የኤሌክትሪክ ኃይል መቋረጥ መስሪያ ቤታቸውን እንደማይመለከተው ገልጸዋል። የካማሽ ዞን ካማሽ ከተማ ነዋሪ አቶ ለማሮሮ እና ሌሎች የአካባቢው ነዋሪዎች ግን ሙሉ በሙሉም ባይሆን በተራ እንኳን የኤሌክትሪክ ኃይል አገልግሎት ለማግኘት ይናፍቃሉ። ለአሜሪካ ድምጽ ናኮር መልካ ካምቦ

በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሰኞ ምሽት ሐምሌ 10 2015 ዓ ም መሰናዷችንን ነው። የዕለቱ አብይ ዘገባ ይሆን ነበረ ዜለው ተጠናቋል። የትንታኔው መጽሄት ይቀጥላል።

ከግማሽ በመቶ በታች ለሆነው የመውጫ ፈተና ኃላፊዎች ቁጥር ማን ነው ተወቃሹ? ዘንድሮ ለመጀመሪያ ጊዜ የተሰጠውን የዩኒቨርሲቲ መውጫ ፈተና ከወሰዱ ተማሪዎች ውስጥ ከግማሽ በመቶ በላይ የሚሆኑቱ ላለማለፋቸው ኃላፊነቱን በአግባቡ አልተወጡም የተባሉ የዘርፉና ባለድርሻ አካላት ተወቃሽ እንደሚሆኑ የአሜሪካ ድምጽ ለአሜሪካ ድምጽ አስተያየታቸውን የሰጡ ባለሙያዎች

ተናግረዋል። ከወቀሳ በመለስ ለውጤቱ ማነስ በኢትዮጵያ ውስጥ ያለው አለመረጋጋትና ቀደም ሲል የተከሰተው የኮቪድ-19 ወረርሽኝም አስተዋጽኦ ሊኖራቸው እንደሚችልም ባለሙያዎቹ አክለው ገልጸዋል። የትምህርት ጥራትን ለማስጠበቅ ልዩ ልዩ እርምጃዎችን እየወሰዱ እንደሆነ የገለጹት በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደጀሬ ንጉሴ እርምጃው በስራው ዓለም ሲስተዋሉ የነበሩትን ችግሮች ለመቅረፍ አጋዥ ሚና ሊኖረው ይችላል ብለዋል።

በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር ዶክተር ጌታቸው ጥላሁን በአንጻሩ አጠቃላይ የትምህርት ጥራትን ለማሻሻል ከዚህ መሰሉ እርምጃ ባለፈ ሁሉን አቀፍ ጥረት ማድረግን ይጠይቃል ይላሉ። ገብረ ሚካኤል ገብረ መድህን ዝርዝር አለው።

የትምህርት ሚኒስቴር ጥራትን ለማስጠበቅ ከጀመራቸው ጥረቶች አንዱ እንደሆነ የተነገረለት የዩኒቨርሲቲ መውጫ ፈተና ከሰኔ 30 ጀምሮ ለስድስት ቀናት እንደተሰጠ የገለጹት የትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ሆኖም ማለፍ የቻሉት አርባ ከመቶዎቹ ብቻ መሆናቸውን ገልጿል። በፈተናው ውጤት ዙሪያ ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች የተገኘው ውጤት ዝቅተኛ መሆኑን ጠቅሰው ለዚህም የተለያዩ ምክንያቶችን አስቀምጠዋል። ዶክተር ደጀኔ ንጉሴ በአዲስ አበባ ዩኒቨርሲቲ

የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ናቸው። በየደረጃው ያለን በሴክተሩ ውስጥ ያለን የቤት ስራዎቻችን ባለመወጣታችን ተደራርቦ የመጣ የብዙ ጊዜ የሚያሳየን ውጤቱ እና የትምህርት ጥራቱ ላይ ሁሉም ማድረግ ያለበትን ተረባርቦ ማድረግ እንዳለበት፣ ይሄ ደግሞ ከተጠያቂነት ጋርም ጭምር መያያዝ

ብኖርበት ሁሉም በየደረጃው ያለው መጠየቅ አለበት። አርባ ፐርሰንት ብቻ ማሳለፍ ማለት እንግዲህ ወደ ስልሳ ፐርሰንት የሚሆኑት ኦልሞስት ወድቀዋል ማለት ነው። እንዲሁ በእንዝላልነት ስታይ የነበረው ነገር አገርንም ምን ያህል ዋጋ ሊያስከፍል እንደሚችል በግልጽ መልእክት ያስተላለፈ ስለሆነ የቁጥጥርና የክትትል ስራው በደንብ ተጠናክሮ መቀጠል ያለበት ይመስለኛል። በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር የሆኑት ዶክተር ጌታቸው ጥላሁን በበኩላቸው የሀገሪቱ ወቅታዊ ሁኔታም ለውጤቱ ማነስ አስተዋጽኦ አድርጎ ሊሆን እንደሚችል ይገልጻሉ።

ብዙ ጫናዎች ነበሩ። ተማሪዎች ላይ ዩኒቨርሲቲዎች ላይ በአጠቃላይ ሀገራችንም ላይ ያለው ጫና ቀላል አልነበረም። ከኮቪድ ጀምሮ ጦርነቱ፣ ግጭቱ፣ ነውጡ ዩኒቨርሲቲዎች በጣም በተረጋጋ ሁኔታ የምንሰራበት እድል አልነበረም። የትምህርት ይዘቶችን ካሪክለም የተቀረጹትን በፕሮግራም መሸፈን በሚገባን ፔስ በእርጋታ ለመሸፈን እድሉ ያልነበረን ሁኔታዎች ብዙ ናቸው፣ እስከ ዘንድሮ ድረስ ማለት ነው።

እነዚህ እነዚህ ተጽዕኖ አምጥተዋል። በሆነ ሁኔታ በሆነ መንገድ በሆነ ጊዜ መጀመር አለበት። ሲጀመር ግን እነዚህን ነገሮች ታሳቢ ያደረገ አንዳንድ ውሳኔዎችን ማድረግ ይጠበቅበታል ብዬ አስባለሁ። ለምሳሌ ማለፊያ ነጥብ ሆኖ የተቆረጠው ስልሳ ነው ስልሳ ሁለት እንደዚህ አካይ ነጥብ ይመስለኛል። አሁን ቅድም ያልናቸው ነገሮች በሙሉ ወይም በከፊል ግምት ውስጥ ቢገቡ ወይም ባይኖሩ ስልሳ ያመጣ ወይም አምሳ ሰባት እና አምሳ ስምንት ያመጣ ተማሪ ወደ ማለፊያው

መቅረብና ማለት የሚችልበት ሁኔታ አለ ማለት ነው። እና እንዲህ አይነት ነገሮችን ማየት የሚገባም ይመስለኛል የትምህርት ሚኒስትር ድኤታ ዶክተር ሳሙኤል ክፍሌ በሰጡት መግለጫ ከ48 የመንግስት ተቋማትና ከ171 የግል ተቋማት ከ150 ሺ በላይ ተማሪዎች ፈተናውን የወሰዱ ሲሆን ያለፉት ግን 61 ሺ ያህሉ ናቸው ብለዋል። ይህ ውጤት በመንግስትና በግል የከፍተኛ ትምህርት ተቋማት መካከል ያለውንም ልዩነት ያመላከተ እንደሆነ ተናግረዋል። በመንግሥት ተቋማት ለፈተና ከተቀመጡት ውስጥ

48632 አልፏል። ይህ ማለት ከመቶ ሲታይ 6237 ማለት ነው። የግል ወስደን ብናይ ከተፈተኑት ውስጥ 12422 አልፏል። ይህም ከአጠቃላይ ካስፈተኗቸው ተማሪዎች ውስጥ 172 እጅ ይሆናል ማለት ነው። በግልና በመንግስት መካከል ያለው የማለፍ ምጣኔ ሰፊ ነው። አይ ቲንክ ሃይፖቴሲሱን የሳት አይመስለኝም ብዙ ሰው የሚለው

በግል ተቋማት ያለው አፈጻጸም ትኩረት ይፈልጋል አሁን በተወሰነ ደረጃ ወደ እውነት እየተቀየረ ያለ ነው ግን ዝርዝር ማየት ወደፊት መፈተሽ ይጠይቃል በመውጫ ፈተናው ያለፉት ተማሪዎች ብዛት ማነስ እንዳለ ሆኖ አሁን የተጀመረው እርምጃ ግን በስራው አለም የሚታዩትን ችግሮች ለመቅረፍ አጋዥ ሚና ይኖረዋል ይላሉ ዶክተር ደጀኔ ዝም ብለው ብቃት የሌለው ሰው እየወጣ ወደ ገበያው እየገባ ለህብረተሰቡ መስጠት ያለበትን

አገልግሎት በጥራት መስጠት ባለመቻሉ ብዙ ውስብስብ ችግሮች ነበሩ እና ትምህርት አንድን ሰው አስተምሮ አብቅቻለሁ ስል መመለከት ያለበት አካል ያንን በቅተዋል ወይ አልበቃም የምልህን በሚገባው መለኪያ

ለክቶ ሲያወጣ ነው እንግዲህ ለህብረተሰቡ። በጊዜም ሂደት ደግሞ በተግባር ፕራክቲካሊ እየሰራ ስመጣ እያሻሻለ እንመጣው እና ቤዚክ የሆኑ ነገሮችን ይዞ ነው ወደ ማርኬቱ መግባት ያለበት። በዚህኛው ዙር ፈተናውን ያላለፉ ተማሪዎች ዳግም የመፈተን እድል እንዳላቸው ሚኒስትር ዴኤታው ዶክተር ሳሙኤል ተናግረዋል። ቀደም ብለን ደጋግመን እንዳነሳ ነው በየስድስት ጥሩ ወይም ፈተና እናዘጋጃለን። አሁን ቀጥሎ ጥር ላይ ፈተና እናዘጋጃለን። አሁን ትምህርታቸውን ያልጨረሱ ተማሪዎች

እና እስከ ጥር ድረስ የሚጨርሱ ተማሪዎች ጥር ላይ መውጫ ፈተና እንዲኖራቸው እናደርጋለን። በተጨማሪም አሁን የማለፊያውን አምሳ ነጥብ ያላሟሉ ተማሪዎች እድል እንዲኖራቸው ጥር አካባቢ ላይ ይህንኑ ፈተና እናደርጋለን። ዶክተር ጌታቸው ጥላሁን ደግሞ የትምህርት ጥራትን ማሻሻል ከነዚህ እርምጃዎች ባለፈ ሁሉን አቀፍ ጥረት ይፈልጋል ይላሉ።

ኤግዚት ኤግዛም አለ። አሁን ድሞ ሰሞኑን የምንሰጠው ዩኒቨርሲቲ ውስጥ ተማሪ ተጠርቶ የሚሰጥ ፈተና ለ አስራ ሁለተኛ ክፍል መቀቂያ ማለት ነው። እነዚህ እነዚህ ሁሉ ያለውን ችግር እንደው በአጭር ጊዜ ለመመለስ የሚደረግ አይነት ተጋድሎ ጥረት እንደው ትግል ይመስላል ነው። ይሄ ግን ብቻውን በቂ ነው ብዬ አልወስድም። ምክንያቱም ይሄ በስተመጨረሻ የሚደረግም እርምጃ ሳይሆን ስር ነቀል የሆነ

ወደ ባህል የሚያመጣ የትምህርት ጥራት ላይ ከታች ጀምሮ ከመሰረት ጀምሮ መለወጥ፣ መታደስ የሚገባው ነገር እንዳለ፣ በይዘትም፣ በጥራትም፣ በአይነት፣ በስብጥርም እና በትኩረትም፣ የመምህራን ኑሮ፣ የኑሮ ደረጃ ደሞዝም፣ የሚኖሩበት ሁኔታም እነዚህ እነዚህ ሁሉ አብረው አንድነት መታየት እንዳለባቸው ነው የምንረዳው።

የትምህርት ሚኒስቴር በዚህ ዓመት ከ240 ሺህ በላይ ተማሪዎች የዩኒቨርሲቲ መውጫ ፈተናን እንደሚወስዱ ቀደም ሲል መግለጹን ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ዘገባዎቻችን ይቀጥላሉ። የሀቅ ቼክ ሚዲያ ቢሮ ዝርፊያ ተፈጸመበት። በአዲስ አበባ ቦሌ መድኃኔ ዓለም አቅራቢያ ሸገር ህንጻ ፊት ለፊት የሚገኘው ሀቅ ሚዲያ ና ኮሚኒኬሽን ቢሮ ልዩ ልዩ የኤሌክትሮኒክስ መሳሪያዎቹ እንደ ተዘረፉበት አስታወቀ። ዝርፊያው ተቋሙ በተለይም ኢትዮጵያን ኢንሳይደር በተሰኘው የማህበራዊ ትስስር መድረኮች ለህዝብ በሚያሰራጫቸው ዘገባዎች ና ትንታኔዎች ምክንያት ከሚደርስበት

ጫና ጋር ተያያዥነት ሊኖረው እንደሚችል ድርጅቱ አመልክቷል። ከዚህ ቀደም በሌሎች የብዙሀን መገናኛ እና የሰብአዊ መብት ተሟጋቾች ተቋማት ላይም ተመሳሳይ ዝርፊያ እንደተፈጸመባቸው ታውቋል። መለስካቸው አምሃ ዘገባ አለው። የድርጅቱን ጽህፈት ቤት ትናንት በአስር ሰዓት ሰራተኞች ዘግተው ከወጡ በኋላ ተሰብሮ የተለያዩ ኤሌክትሮኒክ መሳሪያዎች መዘረፋቸውን

የሀቅ ሚዲያና ኮሚኒኬሽን ተባባሪ መስራችና የኢትዮጵያ ኢንሳይደር ዋና አዘጋጅ ተስፋ አለም ወልደየስ ለቪኦኤ አስታውቋል። አቶ ተስፋ አለም እንዳስረዳው ድርጊቱ ከትናንት አስር ሰዓት በኋላ በምን ሰዓት እንደተፈጸመ በትክክል ማወቅ ባይቻልም፣ ጠዋት ሠራተኞች ሲገቡ ግን ጽህፈት ቤቱ ዕቃዎቹን የሚያስቀምጥበት ሳጥን ተሰብሮ ለመረጃና ማስረጃ ማሰባሰቢያና ለማቀናበሪያ የሚጠቀምባቸው የኤሌክትሮኒክ መሣሪያዎች መዘረፋቸውን

ተስፋ አለም ይዘረዝራል። ሶስት ካሜራ፣ ሁለት ዙም ሌንስ፣ አራት መደበኛ ሌንስ፣ አራት ላፕቶፕ፣ አንድ ስልክ እንደተሰረቀ ባየን ጊዜ ወዲያውኑ ቢሮችን አቅራቢያ ወደሚገኘው ፖሊስ ጣቢያ ነው የሄድነው። ፖሊስ ጣቢያ ለፖሊሶች ወዲያውኑ ያመለከት ነው። እነሱም በፈጣን ሁኔታ ተባብረውን እዚህ መጥተው ሁኔታውን ተመልክተዋል። ከተመለከቱ በኋላ የአሻራ ምርመራ የሚያደርጉ ባለሙያ ይዘው እንደገና ተመልሰው መጥተው አሻራ ተነስቷል እዚሁ

ከዛ ቃላችንንም ሄደን ተመልሰን፣ እኔም ሌላ ባልደረባይም ይህንን የተመለከ መጀመሪያ የተመለከትን ሰዎች ሄደን የነበረውን ሁኔታ እንዴት ቢሮ ተከፍቶ ያየነውን ነገር አስረድተናል። የእነዚህን መሳሪያዎች ዋጋ አሁን ባለበት ደረጃ በትክክል መገመት እንደማይችል የሚናገረው ተስፋለም በስራ ረገድ ግን የሚፈጥረው ተጽዕኖ እጅግ ከባድ እንደሆነ ያብራራል። የተፈጸመው ድርጊትም ተራ የስርቆት ወይንም የዝርፊያ ወንጀል እንደማይመስለው

ይገምታል። አሁን ኢትዮጵያ ውስጥ ያለው የሚዲያ ምህዳር በጣም አስቸጋሪ ሆኗል። ለጋዜጠኞች፣ በተለይ በግል ለምንሰራ እንደኛ አይነት አነስተኛ ሚዲያ አቋቁመን ለምንሰራ በየጊዜው ጫናዎች አሉ በቀጥታም ሆነ በተዘዋዋሪ

ከተለያዩ አካላት ከመንግስትም ከመንግስትም ካልሆኑ አካላት የሚመጡ ጫናዎች አሉ። በተለያየ መልኩ መረጃ ለማግኘት ያለውን ከባድ ሁኔታ ጨምሮ በእኛ ዘገባዎች ደስተኛ የማይሆኑ ሰው አካላት እንዳሉ እናውቃለን። በየጊዜውም ያ ነገር ይነገረናል፣ ይደርሰናል። ለማስረዳት እንሞክራለን። እኛ ሙያውን ጠብቀን የሙያውን ኤቲክስ ጠብቀን መረጃ በተደጋጋሚ አጣርተን ነው የምንሰራው።

እሱን ነው። የእኛም አንባቢዎች ይመሰክራሉ ብዬ የማስበው ማንም ሰው ሄዶ ሚዲያችንን ተመልክቶ እሱን ሊያረጋግጥ ይችላል ብዬ ነው የማስበው። በአሁኑ ጊዜ በኢትዮጵያ ውስጥ ይህን መሰል ድርጊት ተለይተው በሚታወቁ በመገናኛ ብዙሀንና ለሰብአዊ መብቶች በሚታገሉ ድርጅቶች ላይ ያተኮረ ይመስላል። ከስድስት ወራት በፊት የኢትዮጵያ ሰብአዊ መብቶች ጉባኤ የምርመራ የክትትል የዘገባና የሰነድ ክፍል ተሰብሮ ዝርፊያ ተፈጽሞበት እንደነበረ አይዘነጋም።

ጉዳዩን የያዘው የመንግሥት አካል እስከ ዛሬም ለሚመለከተው መደበኛ ፍርድ ቤት ክስ እንዳላቀረበም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

በመቀጠል የምናልፈው ዋሽንግተን በዚህ ሳምንት ነው። ዩክሬን ምንም እንኳን ኔቶን የመቀላቀል ግቧን ያላሳካች ቢሆንም ባለፈው ሳምንት በቪልኒያስ ውስጥ ስብሰባቸውን ካደረጉት አባል ሀገራት ውስጥ የደህንነት ዋስትናን አግኝታለች። የባይደን አስተዳደርም ትላንት እሁድ ለኪቭ የሚሰጠው ድጋፍ ጠንካራ ሆኖ እንደሚቀጥል በድጋሚ አረጋግጧል። የቬሮኒካ ኤግሊሲያስን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።

የዩክሬን ኃይሎች ግዛታቸውን ከሩሲያ ጥቃት ለመከላከል የሚያደርጉትን ጥረት የሚያሳይ ተጨማሪ የቪዲዮ ምስል ባለፈው ሐሙስ ለቀዋል። ጦርነቱ የተፈለገውን ያህል ሳይንቀሳቀስ ባለበት የደህ ይሆን የሚል ጥያቄ ለዋይት ሀውሱ የደህንነት አማካሪ ጃክ ሱሊቨን በኤቢሲ ቴሌቪዥን ላይ ቀርበው በነበረበት ጊዜ ተሰንዝሮላቸው ነበር።

የዩክሬን ኃይሎች በሁለቱም በምስራቅና ደቡብ ለውጥ እያሳዩ መሆኑን እየተመለከታችሁ ነው። ይህ መልሶ ማጥቃት ከባድ እንደሚሆን ከዚህ በፊትም ተናግረን ነበር። አሁንም ከባድ እየሆነ ነው። ያ የጦርነት ባሕሪ ነው። ይሁን እንጂ ዩክሬናውያን ወደፊት መግፋታቸውን ቀጥለዋል።

ሱሊቨን የባይደን አስተዳደር ዩክሬን የሚያስፈልጋትን የጦር መሳሪያዎች ለመስጠት ቁርጠኛ መሆኗን አጽንኦት ሰጥተውታል። ህንድን በመጎብኘት ላይ የሚገኙት የዩናይትድ ስቴትስ የገንዘብ ሚኒስትር ጃኔት የለን የሩሲያን ጠበኝነት ለማዳከም እየተወሰዱ ስላሉት ሌሎች እርምጃዎች ተናግረዋል።

ሩሲያ ዩክሬን ላይ የምታካሄደውን ጦርነት ለማራመድ የምትፈልጋቸውን ወታደራዊ መሳሪያና ቴክኖሎጂዎችን እንዳታገኝ ማድረጋችንንም እንቀጥላለን። የዚህ ዓመት አንዱ ወሳኝ ግባችን ሩሲያ ማዕቀቦቻችንን ዋጋ ለማሳጣት የምታደርጋቸውን ጥረቶች መዋጋት ነው። የኔቶ አባል ሀገራት በቅርቡ በቪሊኒያስ ባደረጉት ጉባኤያቸው ህብረቱን የምትቀላቀልበትን ግልጽ የሆነ ፍኖተ ካርታ ባያቀርቡም ከዩክሬን ጎን ቆመዋል።

ኢያን ብሬዝንስኪ በአትላንቲክ ምክር ቤት የውጭ ፖሊሲዎች ተንታኝ ናቸው። ዩክሬናውያን ከዚህ ያገኙትን ነገር አቅልለና አንመልከተውም። በመጀመሪያ ደረጃ ለረጅም ጊዜ የተገባላቸውን የደህንነት እርዳታ

የወታደራዊ መሳሪያዎችና ጥይቶች አቅርቦት ወደፊትም እንደሚቀጥል ቃል ተገብቶላቸዋል። ይሁን እንጂ ያ ድጋፍ ጠንካራ ሆኖ እንዲቀጥል የኔቶ አባል አገራት የፋይናንስ መዋጫዋቸውን ከፍ ማድረግ ይኖርባቸዋል ሲሉ ሚት ዘ ፕሬስ በተባለው የኤቢሲ ቴሌቪዥን ፕሮግራም ላይ የቀረቡት ሪፐብሊካኑ ሴናተር ዳን ሱሊቫን ይናገራሉ።

ከ31 የኔቶ አባል ሀገራት መካከል ከጠቅላላ ዓመታዊ ምርታቸው ሁለት ከመቶ የሆነውን የመከላከያ ወጪ ግዴታቸውን የሚወጡት ሰባት ሀገሮች ብቻ ከሆኑ ይህ የኔቶን ዘላቂነት ይጎዳል። በእኔ አስተያየት ይህ ለዩክሬን የሚያስፈልገውን የአጭር ጊዜ ድጋፍና ለኔቶ ደግሞ የሚያስፈልገውን የረጅም ጊዜ ድጋፍ ሊጎዳ የሚችል ይመስለኛል።

የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዩክሬን የረዥም ጊዜ የደህንነት እርዳታ ለማግኘት የኔቶ አባልነቱን የግድ መጠበቅ አያስፈልጋትም ሲሉ ባለፈው ሳምንት ግልጽ አድርገዋል። ፕሬዚደንቱ ይህን የተናገሩት አሁንና ከጦርነቱ በኋላ ለኪቭ የሚያስፈልገውን ድጋፍ በሚመለከት በዓለም በኢኮኖሚ የበለጸጉ የቡድን ሰባት አባል ሀገሮች ይፋ ያደረጉትን አዲስ ማዕቀፍ በመጥቀስ በሰጡት መግለጫ ላይ ነው።

በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ የሰኞ ምሽት ሐምሌ 10 2015 ዓም መሰናዷችንን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ አብዝተን እናመሰግናለን። የመጀመሪያው ምዕራፍ የምሽቱ ተጠናቋል። ወደ ሁለተኛው ምዕራፍ ነው የምናልፈው። የመጀመሪያው ዘገባችን ታዲያ ጤና ነው።

የዩክሬን ኃይሎች ግዛታቸውን ከሩሲያ ጥቃት ለመከላከል የሚያደርጉትን ጥረት የሚያሳይ ተጨማሪ የቪዲዮ ምስል ባለፈው ሐሙስ ለቀዋል።

አድማጮቻችን፣ ዝግጅታችን ይቀጥላል። ለተፈጠረው የቴክኒክ ብልሽት ወይም ደግሞ ስህተትና ይቅርታ እንጠይቃለን። በመቀጠል የምናልፈው የመጀመሪያ ሁለተኛው ምዕራፍ የመጀመሪያው ዘገባችን

ጤና ነው። ራሳቸውን ለመምራት የተሳናቸውን የአእምሮ ህሙማን ከተለያዩ ስፍራዎች በማንሳት የሚረዳቸው ጌርጌስ ሴኖን የአእምሮ ህሙማን መርጃ ማህበር በዛሬው የጤና ዝግጅታችን የምንቃኘው ማዕከል ነው። በበጎ ፈቃደኛው አቶ መለስ አየለ የተቋቋመው ጌርጌስ ሴኖን እስካሁን ከአንድ ሺ በላይ የአእምሮ ህሙማንን ከጎዳና ላይ ሲያነሳ ከእነርሱም ብዙዎቹ ከመታመማቸው ድነው፣ እንዲሁም ደግሞ አገግመው ማህበረሰቡን እንዲቀላቀሉ በማድረግ እየረዳ

ይገኛል ኬኔዲ አባተ ማዕከሉን ጎብኝቶ ያሰናዳው ዘገባ ይቀጥላል ጌርጌ ሴኖን የአእምሮ ህሟን መርጃ ማህበር ክፉን ከደግ ንጋትን ከምሽት ጥቁርን ከነጭ የማይለዩ ብቻ በአጠቃላይ ራሳቸውን እንኳን በቅጡ የማያውቁ የአእምሮ ህሟንን ከየወደቁበት ሰብስቦ የሚንከባከባቸውና ከህመማቸው እንዲያገግሙ የሚረዳ ማዕከል ነው እንጦጦ አካባቢ በሚገኘው በጌርጌ ሴኖን ማዕከል

በአሁኑ ወቅት 570 የአእምሮ ህሙማን እንደሚገኙ የሚገልጹት የማዕከሉ መስራችና ስራ አስኪያጅ መለስ አየለ ለህሙማኑ ስለሚሰጠው አገልግሎት ያብራራሉ። እንግዲህ እኛ እየሰጠን ያለነው አገልግሎት እኛ ጋር እኛ ከጎዳናም ይሁን ከአምልኮ ስፍራዎች ስናነሳ

ራሳቸውን ማገዝ የማያውቁ፣ መምሸት መንጋቱን የማይለዩ፣ ሰገራ የመጣ ሽንቴ የመጣ ማለት የማይችሉ ህመምተኞችን ነው የምናነሳቸው። እና እንደነዚህ አይነቱን ነው አሁን በማዕከላችን እያገለገለን የምንገኘው። እና አገልግሎቱ እንግዲህ አንድ ህፃን ገና ሲወለድ የሚያስፈልገውን ነገር እንደሚደረገው ሁሉ እነዚህም ተመሳሳይ ነው። አንዳንዱ ጨርሶ ምግብ አይለይም፣ ሰው ካለጎረሰ የማይመገብ

እንዳልኩህ ደግሞ ዳይፐር ታስሮለት ነው። ዳይፐሩን የሚቀዳድድ ነው እንደዛ እንደዛ። ስለዚህ ህክምናውም እዚሁ ነው። 24 ሰዓት አገልግሎት የሚሰጠው መንከባከቡ ምኑ ምኑም እዚሁ ነው። ሁሉ ነገር መኝታቸውም፣ የሚታጠቡትም፣ የሚበሉትም፣ የሚጠጡትም ሁሉ ነገራቸው እዚሁ ማዕከል ውስጥ ነው።

ማዕከሉ ለሴቶች እና ለወንዶች የተለያዩ ማቆያ ስፍራዎችን አዘጋጅቶ ነው ድጋፍ የሚያደርግላቸው። በሴቶቹና በወንዶች ማዕከል ተገኝተን በጎበኘንበት ወቅት በተለያየ ደረጃ ላይ የሚገኙ ታማሚዎችን ተመልክተናል። በህክምና በምግብና በሌሎችም ዘርፎች ለህሙማኑ የሚደረግላቸውን ድጋፍና እንክብካቤም መታዘብ ችለናል። ከ17 ዓመታት በፊት በ1998 ዓ ም ስምንት ህሙማንን በመርዳት ስራውን የጀመረው ማዕከሉ እስካሁኑ ቆይታው ከ1 ሺ በላይ የአእምሮ

አእምሮ ህሙማንን ከየጎዳናው ማንሳቱንና ብዙዎችም ከህመማቸው አገግመው ከማህበረሰቡ ጋር መቀላቀላቸውን የማዕከሉ መስራች አቶ መለሳ አየለ ነግረውናል። እንግዲህ እግዚአብሔር ይመስገን አሁን በዚህ ባለን በቆየን ቆይታ ከአንድ ሺህ በላይ የሚሆኑ የአእምሮ ህመምተኞችን ከጎዳና ላይና ከየአምልኮ ስፍራዎች በማንሳት አቅማችን የፈቀነውን ድጋፍና እገዛ እያደረግን

በርከት ያሉ ሰዎች ድናው አገግመው ወደ ማህበረሰቡ ተቀላቅለው፣ የተወሰኑ ደግሞ ወደ አስራ አምስት የሚሆኑ የአእምሮ ህመምተኞች በማዕከላችን ላይ ድናውና አገግመው እያገለገሉ ይገኛሉ። አሁን ላይ አቶ አስቻለው በዛ በጌርጌሴኖን በተደረገላቸው የህክምና ክትትልና ድጋፍ ከአእምሮ ህመማቸው አገግመው በዚያው በማዕከሉ ተቀጥረው በማገልገል ላይ ከሚገኙ ሰራተኞች መካከል ናቸው። እኔ በስደት ነበር ስኖር የነበረው

ቤተሰቦቼን አላቅም። በ1985 ዓ ምት ከሀገሬ ተሰድቼ ሶማሊያ፣ ጅቡቲ፣ አርጌሳ፣ ሳውዲ አረቢያ እነዚህ ሀገሮች ጋር እየሰራው ነበር ስኖር የነበረው። ከዛ በ2009 ዓ ምት ግሪን ካርድ መኖሪያ ካርድ የሌለ ሰው የሰው ሀገር ላይ መኖር ስለማይቻል ታፍሼ ወደ ሀገሬ ተወረወርኩ።

ከስደት ከተመለስኩ በኋላ በቅጥረ ቤተ ክርስቲያን ደጃፍ ላይ ነበር ተኝቼ የነበርኩት። በሁለት ሺህ ዘጠኝ ዓመተ ምህረት ወደ ግርጌት ሲኖን የአይምሮ ህሙማን መርጃ ማዕከል በሊቀሩ ያልመለሰ አየለ አማካኝነት አንስቶኝ ለሶስት ዓመት ሙሉ ይስረዳ ቆይቼ አሁን በዶክተሮች በሳካትሪክ ዶክተሮች ተረጋግጦልኝ፣ መስራት ይችላል ከአይምሮ ህሙማን ድኗል፣ ብለው መስክረውልኝ፣ እንሆ ያው ቤተሰቤን ስለማላቅ ስራ ፈጥሮልኝ

በአሁኑ ሰዓት የጥበቃ ሰራተኛ ሆኜ ይገኛለሁ። ወንድሜ ከማዕከሉ የሕክምና ባለሙያዎች መካከል የሆኑት ተሾመ ገለታ የሕክምና ስራቸውን እያከናወኑን ያገኘ ናቸው። ባለሙያው በማዕከሉ ለሚገኙ የአእምሮ ታካሚዎች ስለሚሰጠው የሕክምና አገልግሎት እንዲህ ያስረዳሉ። ቀን ማታ እነሱን ማንከባከብ፣ ለምሳሌ እነሱ ጋር ሆነን የእነሱ እንቅስቃሴዎችን አይተን

ለምሳሌ አእምሮ ስፔሻላይዝ ያደረጉ ሰዎች እነሱን እያቀረበን እነሱ ፖሎ አፕ ማድረግ ነው ስራችን። ዋናው ትልቁ ነገር ማንም አእምሮ ህመማን ህክምና ትክክለኛ ህክምና ካገኘ ድኖ ወደ ማህበረሰቡ ተቀላቅሎ ለራሳቸው ኑሮ እንደምኖሩ ማህበረሰቡ ይሄን ማወቅ አለበት።

ሲስተር ማርሸት ትርፌ ደግሞ በጌርጌሴኖን የሴቶች ማዕከል ውስጥ ከሚያገለግሉ የህክምና ባለሙያዎች አንዷ ናት። ያው ይሄ የሴቶች ማዕከል ነው እንደሚታወቀው ሴቶች ደግሞ ሁለት መቶ አስር ነው ቁጥራቸው እዚህ ያሉት። በዋናነት ያው እኛ የምንሰጠው አገልግሎት በሳይካትሪውን በሜዲካሉም ነው። እኛ እዚህ ጋር ያሉ ነው የሳይካትሪ ባለሙያዎች አሉን። የሳይካትሪ ባለሙያዎች ያው ልጆቹን ፎሎ በማድረግ በየጊዜው መድኃኒቱ እንደሚያስፈልጋቸው አይነት እንደ የህመም አይነታቸው

መድኃኒትን ያዙላቸዋል። በሱ መሰረት መድኃኒታቸውን እንሰጣለን። በሜዲካሉ የሚያስፈልጋቸውን ነገር እናግዛለን። ከኛ አቅም በላይ የሆነውን ደግሞ አግሪመንት ባለን ሆስፒታሎች ላይ ወስደን በዛ አይነት መልኩ እናሳክማለን። ማዕከሉ በውስጡ ለሚገኙ የአእምሮ ህሙማን ህክምናን ጨምሮ የተለያዩ አገልግሎቶችን የሚሰጠው ከበጎ ፈቃደኞች የሚያገኘውን ድጋፍ እያስተባበረ መሆኑን

አቶ መለሰ አስረድተዋል 85 ቋሚ ሰራተኞችና ወደ 20 የሚጠጉ በጎ ፈቃደኞች በማዕከሉ እንደሚሰሩም የገለጹት የማዕከሉ መስራችና ስራ አስኪያጅ አቶ መለሰ የዕለት ተዕለት ፈታኝ ስራዎችን ከማከናወን ጎን ለጎን የአገልግሎት ህንፃ ግንባታም መጀመሩን ተናግረዋል እጅግ በጣም ይሄ ነው ተብሎ ሊገለጽ የማይችል

ፈተናዎች ነው። ዘርዝረን የማንጨርሰው በቀን መዓት አዳዲስ ነገሮች መዓት ፈተናዎች አሉ። ሰራተኛ መደብደብ፣ ሰራተኛ የሆነ ነገር መሆን። በተመሳሳይ ደግሞ እኛ ከውጭ ሀገር የሚያግዘን የለም፣ መንግስት የሚረዳን ነገር የለም። እንዲሁ ህብረተሰቡን አስተባብረን ነው አምስት ሳንቲ፣ አስር ሳንቲ ባካችሁ እርዱን፣ ጠይቁን ብለን ነው። ስለዚህ እነዚህን ማብላት ማጠጣቱ ሌላ እዳ ነው። ለንጽህናቸው

ሳሙናው ላርጎ ሌላ ሌላ ነገሩን፣ ዳይፐሩ በዚህ ዘመን ላይ የህፃናት ዳይፐር እንኳን ከብዷል፣ አይደለም ያዋቂ ዳይፐር። እና በቀን አንድ ሰው ሶስት ዳይፐር አራት ዳይፐር ቀይሮ በጣም ከባድ ነው። በዚህ ይሄንን የምናሟላው ህብረተሰቡን እየለመንን ነው። እና ይሄ ራሱ ትልቅ የኛ ፈተና ነው። ሲቀጥል ያለንበትን ቦታ ኪራይ ቤት ነው። አሁን ላይ እግዚአብሔር ይመስገን ከተማ አስተዳደሩ ቦታ እዚሁ በቅርባችን ቦታ ሰጥቶን ወደ ግንባታ ገብተናል። በዚህ አጋጣሚ ምናልባት ይሄንን

ሚዲያ የምትከታተሉ ጌርጌሴኖን አእምሮ ህሙማን መርጃ ማዕከል መንግስት ቦታ ሰጥቶት ወደ ግንባታ ገብተናል። ምናልባት ቢቻል አንድ ከአንድ ብሎኬት ጀምሮ በአቅማችሁ መርዳት ይቻላል። ሲቀጥልም በቦታ ርቀት መምጣት የማይቻል ከሆነ እንኳን 6860 ብላችሁ ኦኬ ብትሉ የጌርጌሴኖን አባል ሆናችሁ ማለት ነው። በተዘዋዋሪ በቀን አንድ ብር ረዳችሁ ማለት ነው እና

ይሄንን በማድረግ የጌርጌሴኑን አባል ብትሆኑ ጌርጌሴኑን ብታግዙ ብትደግፉን ደስ ይለናል ማለት እፈልጋለሁ። ጌርጌሴኖን አሁን ላይ በኪራይ ስራውን የሚያከናውንበት ስፍራ ለህማኖም ይሁን ለአገልግሎት ሰጪዎች ብዙም አመቺ የሚባል አይደለም። በስሩ ላስጠለላቸው ታካሚዎች ልዩ ልዩ ግብዓቶችም በየዕለቱ በብዛት የሚያስፈልጉት ማዕከሉ በጎ ፈቃደኞች ያለማቋረጥ እጃቸውን እንዲዘረጉለት ይሻል። ለአሜሪካ ድምጽ ኬኔዲ አባተ

አዲስ አበባ። በመቀጠል የምናልፈው ወደ አፍሪካ ነክ ጉዳዮች ነው።

በሱዳን ሰላምን ለማስፈን በኢጋድም ሆነ በግብፅ የተጀመሩ ጥረቶች በሁለቱ ተፋላሚ ኃይሎች ላይ ጫና ማሳደር በሚችሉ ሀያላን ሀገራት ቢታገዙ ከፍ ያለ የውጤታማነት እድል እንደሚኖራቸው የቀጠናዊ ጉዳዮች ተመራማሪ የሆኑ የሰላምና የደህንነት ምሁር

ገለጹ። በአፍሪካ ቀንድና በመካከለኛው ምስራቅ ጉዳዮች ላይ ከፍተኛ ተመራማሪ የሆኑት ዶክተር በለጠ በላቸው ለሱዳን አሁናዊ ሁኔታ ከውስጣዊ ችግሮች በላይ ከባቢያዊና ዓለም አቀፋዊ ለውጦችም አስተዋጽኦ ማድረጋቸውን ይናገራሉ። መፍትሄውም በዚሁ ደረጃ መታየት እንዳለበት አመላክተዋል። አስማማ አየነው የሰላምና የደህንነት ባለሙያውን በማናገር ተከታዩን ዘገባ አጠናቅሯል።

ሶስት ወራትን ያስቆጠረውን የሱዳን የጦር ኃይሎችና የፈጥኖ ደራሽ ድጋፍ ሰጪ ኃይል ውጊያን ለማስቆም ከሰሞኑ የሱዳን አጎራባች ሀገራት መሪዎች ከአዲስ አበባ እስከ ካይሮ ተሰባስበው መክረዋል። በአፍሪካ ቀንድና በመካከለኛው ምስራቅ ጉዳዮች ላይ ከፍተኛ ተመራማሪ የሆኑት የሰላምና ደህንነት ምሁሩ ዶክተር በለጠ በላቸው

የሁለቱ የሱዳን ጄኔራሎች ፊልሚያ በጠቅላይ ሚኒስትር አብደላ አምዶክ በሚመራው የሲቪል አስተዳደር ላይ እንደ አውሮፓውያን አቆጣጠር ጥቅምት 2021 የተባበሩበትን መፈንቅለ መንግስት ሲያደርጉ ገና ሊፈጠር እንደሚችል ተገምቶ እንደነበር ይገልጻሉ። ይህን ከ400 በላይ ሱዳናውያን ለሞት ሚሊዮኖችንም ለስደት የዳረገው የእርስ በርስ ጦርነት ለማስቆም የሱዳን ጎረቤት ሀገራት በተናጠል አሜሪካና ሳውዲ አረቢያ ደግሞ በጋራ ሙከራ ሲያደርጉ እንደቆዩ አስታውሰው የሚፈለገውን ውጤት ግን እንዳላመጣ ይገልጻሉ ከቀደሙት የሰላም ጥረቶች የቀጠሉት

በምስራቅ አፍሪካ የልማት በየነ መንግስታት ኢጋድ በተሰየሙ አራቱ መሪዎችም ሆነ በግብፅ አነሳሽነት የተጀመሩ ጥረቶችም በሁለቱም ኃይሎች ላይ ተሰሚነት ባላቸው ሀያላን አገራት እስካልታገዘ ድረስ የተለየ ውጤት የሚጠበቅበት እንደማይሆን ያመለክታሉ። አንድ እንደ አፍሪካ ቀንድ ባለ አካባቢ አንድ የሰላም ጥረት የተሳካ እንዲሆን ከጀርባው ያንን ጉዳይ ኢንፎርስ ማድረግ የሚችል ሀይል ያስፈልጋል እና አሜሪካ

ሌሎችም ሀያላን ሀገራት በሱዳን ጉዳይ ላይ በቅርቡ ያላቸው ተሳትፎ የተቀሳቀዘ የተለሳለሰ እንደሆነ ያስታውቃል እና ሁለቱ ጀኔራሎች የሚፈሯቸው የሚያከብሯቸው እና በቅጣትም በማባበያም ጭምር የሚያስገድዱ ኃይላት

ከሌሉ በስተቀር የሰላም ጥረቱ ብዙ ላይጓዝ ይችላል የሚል ፍራቻም አለ። ስለዚህ የዓለም አቀፍ ትኩረቱ ለምሳሌ የምዕራቡ ዓለም ትኩረት ራሻ ዩክሬን ጉዳይ ላይ መያዙ፣ በየቦታው የዚህ የግጭት የጦርነት ጉዳዮች መባባሳቸው ወደ ሱዳን የተሰጠውን ትኩረት በእጅጉ ቀንሶታል። በዚህ ውስጥ ነው እንግዲህ ግጭቱም ጦርነቱም እየቀጠለ ያለው የአዲስ አበባው የኤጋድም ይሁን የግብፁ ሰላም ጥረቶች

በምን ያህል መንገድ እንደሚሳኩ ምን ለውጥ ይዘው እንደሚመጡ ወደፊት የምናየው ነው የሚሆነው። ግን ብቸኛው አማራጭ ይሄንን መንገድ አስተባብሮ መግፋት ነው። እንደ ዓለም አቀፉ የፍልሰት ድርጅት አይኦኤም መረጃ በጦርነቱ ሳቢያ ከ24 ሚሊዮን በላይ ሱዳናውያን ከቤት ንብረታቸው ተፈናቅለዋል። ከ730 ሺህ በላይ የሚሆኑት ደግሞ ወደ ጎረቤት ሀገራት ለመሰደድ ተገደዋል።

ለችግሩ ልባት ለመስጠት የሱዳን ጎረቤት የሆኑ የሰባት ሀገራት መሪዎች ባሰባሰበው የካይሮ መድረክ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ሁለቱ ተፋላሚዎች የተኩስ አቁም የሚያደርጉበትንና ዘላቂ ሰላም ለማስፈን ያስችላሉ ያሏቸውን ሀሳቦች አቅርበዋል። ይሁንና በዚህ መልኩ በተናጥል ከሚቀርቡ የሰላም ጥረቶች ይልቅ የአፍሪካ ህብረት የጋድንና የግብፅን ጥረት አቀናጅቶ መምራት ቢችል የተሻለ ውጤት ሊመጣ እንደሚችል የሰላምና ደህንነት ምሁሩ ዶክተር በለጠ በላቸው ያስገነዝባሉ። ታዛቢዎቹን ትንሽ ግራ ያጋባው የአፍሪካ ህብረት

በዚህ ጉዳይ ላይ ቀደም ያለ ሚና ለመያዝ ተነሳሽነት አለማሳየቱ ነው። የኤጋድንም የግብፅንም ህብር እንቅስቃሴ ሰብሰብ አድርጎ ሊመራ ሊያስተባብር የሚችለው በአሁን ደረጃ ላይ የአፍሪካ ህብረት ነው እና እሱ ደግሞ እንግዲህ በቅርቡ በናይሮቢ ስብሰባ ይደረጋል ተብሎ ስለሚታሰብ እዚያ ላይ ውሳኔ ሀሳብ ይመጣል ብለን እናስባለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በካይሮ ስብሰባ ላይ ባደረጉት ንግግር የተኩስ ማቆምና ሌሎች የሰላም አማራጮች በአፍሪካ ህብረት ስር እንዲከናወኑ ጠይቀዋል።

በግብጽ የሱዳን አምባሳደር በበኩላቸው ለአረም ብዙሃን መገናኛ በሰጡት አስተያየት የውጭ ኃይሎች ያሏቸው አካላት ለሱዳን ሰላም በሚደረጉ ውይይቶች ብዙ ወገኖች እንዲሳተፉ መጋበዛቸው የአገራቸውን ሁኔታ የበለጠ እንደሚያወሳስበው ስጋታቸውን ገልጸዋል። ለሱዳን አሁናዊ ሁኔታ ውስጣዊ ችግሮች ብቻ ሳይሆኑ ከባባዊና ዓለም አቀፋዊ ለውጦችም አስተዋጽኦ ማድረጋቸውን ዶክተር በለጠ ይናገራሉ። ከተወሰነ ጊዜ በፊት ቀጠናውን አደጋ ላይ የከተተ ችግር ኢትዮጵያ ውስጥ

ሲከናወን እንደነበረ ማስታወስ ያስፈልጋል። በተጨማሪም ላለፉት ሰላሳ ከዛ በላይ ዓመታት ሶማሊያን፣ ደቡብ ሱዳንን ሲያምሱ የነበሩ ግጭቶች ነበሩ። በሰሜን አፍሪካም የአረብ ስፕሪንጉ የግብፅን፣ የቱኒዚያን፣ የሌሎችንም መንግስታት መንግስት ሲቀዩ ድረስ ያስገድድ እንቅስቃሴ ሲደረግ ነበር። በየመን አሁንም አክቲቭ ጦርነት እየተደረገ ነው። እያለ እየሰፋ ይሄዳል እና

ዋነኛው ነጥብ እዚህ ጋር ምንድን ነው ጉዳዩ ከአንድ ሀገር ባሻገር ቀጠናዊ አለም አቀፋዊ ይዘት ጭምር ያለውና የዓለም የፖለቲካ ኢኮኖሚ ስርዓት በተወሰነ ደረጃ ወደሆነ መስመር እየተቀየረ መሆኑን አመላካች አድርጎ ማሰቡ በኋላ መፍትሄ ለመፈለጉም ያገለግላል ስለዚህ ሱዳንን ብቻ ነጥሎ መፍትሄ መፈለግ አይቻልም መፍትሄው የአጠቃላይ ምህዳሩ መስመር መያዝም ውጤት ይሆናል ተብሎ ይገመታል ሱዳናውያን

ከዚህ በኋላ ሁለቱ ተዋጊ ተፋላሚ ኃይሎች ብቸኛ ኃይል ሆኖ የሚወጡበት እድል እየመነመነ መጥተዋል። ሁለቱም ኃይሎች ከዚህ በኋላ በየትኛውም አይነት መንገድ በጋራ እንደማይሰሩ ግልጽ የሆነ ይመስላል። ከሁለቱ መሀል ደግሞ አንዱ ብቻውንም ኃያል ሆኖ እንደማይመጣ ይታወቃል። ስለዚህ ወደድንም ጠላንም የተወሰነ አይነት የሽግግር ሂደት ውስጥ ማለፍ ይጠበቅባቸዋል።

ዶክተር በለጠ እንደሚሉት የሱዳን ግጭት ተከትሎ በአፍሪካም ሆነ በመካከለኛው ምስራቅ አገራት መካከል የመፍትሄው ቀዳሚ ተዋናይ ሆኖ ለመታየት የሚደረጉ ሽኩቻዎች ተስተውሏል። ይህ ደግሞ ሱዳናውያን ከሥልጣን በፊት አገራቸውን በማስቀደም ለዘላቂ ሰላም እንዲሰሩ የሚያሳምን ለሁለቱ ኃይሎች አማካይ ሆኖ የሚያሸማግል አካልን አስፈላጊነት የሚያሳይ ነው ይላሉ።

ከቅርብ ሀገሮችን ባሻገር የመካከለኛው ምስራቅ ሀገሮች መጀመሪያ በጋራ ይሰሩ የነበሩ ለምሳሌ፣ የገልፍ ሀገሮች እንደ ሳኡዲ አረቢያ እና ዩናይትድ አረብ ኤሜሬትስ አይነቶቹ አሁን ባለው የሱዳን ግጭት ሁለት ጎራ የመያዝን ባል ሁሉ

እየታየ ነው። ይሄ ትልልቆቹን ሁሉ በተለያየ ጎራ የማሰለፍ ምልክት ታይቷል። የአፍሪካ ቀንድ ሀገራትም የተለያየ አማራጭ የተለያየ ፍላጎታቸውን ቢያንጸባርቁ እንደዚሁ የሚፈረድ አይደለም የሚጠበቅና የቀጠናው የየመንግስታቱ ባህሪ ነው።

ትልቁ ነጥብ መሆን ያለበት ሁሉም ሱዳን ውስጥ ሰላም እንዲሰፍን መፈለጋቸውና እንግዲህ የውስጡንም የውጭውንም ፍላጎት ባማከለ ባቻቻለ መልኩ ውጤት እንዲመጣ ማድረግ ነው። ይህንን ማድረግ የሚችል አሁንም አማካይ የሆነ ሀይል ያስፈልጋል። ስለዚህ ለዚህ ነው የአፍሪካ ህብረት የመሰለ ሀይል ሁሉንም ያማከለ፣ ሁሉንም ያስተባበረ እንደዚሁም ከጀርባው ከቀጠናው ሀገራት ባሻገር ልዕለ ኃያላኑንም ያሳተፈ

እንቅስቃሴ ቢያደርግ ተመራጭ ነው የሚያስብለው። እንደ ዶክተር በለጠ ምልከታ በሱዳን ያለው ጦርነት በጎረቤት ሀገራት ላይ እያሳደረ ያለው ኢኮኖሚያዊ ተጽዕኖ ከአሁኑ መታየት ጀምሯል። ስለዚህም የቀጠናው ሀገራት ጉዳዩ በአፋጠኝ ካልተፈታ ሊያመጣባቸው የሚችለውን አደጋ ተገንዝበው የሰላም ጥረታቸውን አጠናክረው ሊቀጥሉ ይገባልን ብለዋል። ሱዳን ውስጥ የተፈጠረው ችግር ኦልሬዲ ደቡብ ሱዳንን በኢኮኖሚ መንገድ በጣም ጎድቷታል። ኦልሞስት ሽባ የማድረግ

መንገዶች ይታያሉ። ኢትዮጵያ ላይ ወደ ኢትዮጵያ የመንከባለል እድሉ እጅግ በጣም ሰፊ ነው። በአንድም መንገድ ይሆን በሌላ ተቃራኒ በሆኑ መስመሮችም ሊሆን ይችላል። እነዚህ የጎረቤት ሀገራት እርስ በርሳቸው ሁሉ የመፋተቅ እድል ውስጥ ሊገቡ ይችላሉ። ስለዚህ ለሱዳን ብለው ብቻ ሳይሆን ለራሳቸውም ጭምር ብለው ሁሉም ተረባርበው አንድ እርምጃ መውሰድ አለባቸው። በጀኔራል አልቡርሃኒ በሚመራው የአገሪቱ መከላከያ ሰራዊትና በጀኔራል ሀምዳን ደጋሎ በሚመራው የሱዳን ፈጥሮ ደራሽ ኃይል መካከል የሚካሄደው የእርስ በርስ ጦርነት

ዋና መዲናይቱን ካርቱምን ማዕከል አድርጎ ቀጥሏል። አሁንም ንጹሐን ሱዳናውያን ለሞት ለአካል ጉዳትና ለስደት እየተዳረጉ እንዳሉ ከሱዳን የሚወጡ መረጃዎች ያሳያሉ። ይህን ለማስቆም ተሞክሮ የከሸፉት ከአስር በላይ የተኩስ አቁም ስምምነቶች በጎረቤት ሀገራት በተጀመረው የሰላም ጥረቶች ይሳካሉ ወይ የሚለው በቀጣይ ይታይ ይሆናል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ።

የዕለቱን መሰናዶ እያገባደድን ነው። የመጨረሻው ዘገባችን ደግሞ ስፖርት ነው። በኦሎምፒክ የሴቶች እግር ኳስ የመጀመሪያ ዙር ማጣሪያ የኢትዮጵያ ሴቶች ብሔራዊ ቡድን የቻዳቸውን በደርሶ መልስ አስር ለዜሮ በመርታት ወደ ቀጣዩ ዙር አልፏል። በዊምብልደን የወንዶች የፍጻሜ ጨዋታ ካርሎስ አርከራዝ ኖካቪ

ኖቫክ ጆኮቪችን አሸንፏል። ሜሲ ወደ ኢንተር ማያሚ የሚያደርገው የነጻ ዝውውሩን አጠናቋል። ለካታሩ የዓለም ዋንጫ ተጫዋቾችን ላበረእከቱ ክለቦች ከፊፋ ከሚከፋፈለው ክፍያ ማንቸስተር ሲቲ ከፍተኛው የሆነውን ተቋድሳል። ይለናል ኬኔዲ አባተ ከስፖርት ዘገባዎች ጋር ይጠብቃችኋል።

ለ2024ቱ የፓሪስ ኦሎምፒክ ማጣሪያ የኢትዮጵያ ሴቶች ብሔራዊ ቡድን ትናንት ከቻዳቸው ጋር ያደረገውን የመልስ ጨዋታ አራት ለዜሮ በሆነ ውጤት አሸንፏል። በአበበ ቢቅላ ስታዲየም በተካሄደው በዚህ ጨዋታ ለኢትዮጵያ ብሔራዊ ቡድን ሴናፉ አቁማ ሁለት ግቦችን ስታስቆጥር ሎዛ በራና ቱሪስት ለማ አንድ አንድ ግብ አስመዝግበዋል። ባለፈው ሐሙስ በተደረገው የመጀመሪያ ጨዋታ ደግሞ ኢትዮጵያ ስድስት ለዜሮ በሆነ ሰፊ ውጤት ማሸነፏ ይታወቃል። በአበበ ቢቅላ ስታዲየም በተካሄዱት በሁለቱ ጨዋታዎች አስር ለ

ዜሮ በሆነ ድምር ውጤት ያሸነፉት ሉሲዎቹ ወደ ቀጣዩ ዙር ማጣሪያ አልፈዋል። በሁለተኛው ዙር የማጣሪያ ውድድር የኢትዮጵያ ተጋጣሚ ናይጄሪያ መሆኗን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። በሌላ የእግር ኳስ መረጃ ለ2026 የዓለም ዋንጫ የአፍሪካ ዞን ማጣሪያ ኢትዮጵያ በምድብ አንድ ከግብፅ፣ ቡርኪና ፋሶ፣ ጊኒቢሳው፣ ሴራሊዮንና ጅቡቲ ጋር ተደልድላለች።

በአስደናቂ ድል የኖቫክ ጆኮቪችን የበላይነት የገታው ካርሎስ አልካራዝ የመጀመሪያውን የዊምብልደን የሜዳ ቴኒስ ዋንጫ አንስቷል። የ20 ዓመቱ ስፔናዊ አልካራዝ በትናንቱ የዊምብልደን ፍጻሜ ሰርቢያዊውን ጆኮቪችን 1 ለ6 7 ለ6 6 ለ1 3 ለ6 እና 6 ለ4 በሆነ ውጤት ነው ያሸነፈው። የ36 አመቱ ጆኮቪች የፍጻሜ ጨዋታውን ያደረገው አምስተኛ ተከታታይ ድል ለማስመዝገብ እንዲሁም ስምንተኛ የዊምብልደን ዋንጫን ለማንሳት እና በራሱ የተያዘው

ውን ክብረ ወሰን የሚያሻሽልበትን 24ኛ የግራንድ ስላም ድል ለመጎናፀፍ በማለም ቢሆንም ሊሳካልት አልቻለም። በአምስት ዙር ድል በማድረግ የጆኮቪችን ህልም ቅዠት አድርጎ ተወዳጁን የዌምበልደንን ዋንጫ የግሉ ያደረገው አልካራዝ ህልሜን እውን አድርጌያለሁ ብሏል። ተሸንፌ እንኳን ቢሆን በራሴ ኮራለሁ ሲልም አሸናፊው አስተያየቱን ሰጥቷል። ለዚህ ደግሞ ምክንያቱ የ20 አመት ወጣት ሆኜ በእንደዚህ አይነት ውድድር ላይ መጫወት በራሱ ለእኔ ትልቅ ስኬት ስለ

የሆነ ነው ብሏል። ባለፈው አመት በዩኤስ ኦፕን የመጀመሪያውን የግራንድ ስላም ዋንጫ ያሸነፈው አልከራዝ ከትናንቱ ድል በኋላ በተለያየ መልኩ ደስታውን ሲገልጽ ተስተውሏል። በተቃራኒው ሽንፈቱን ለመዋጥ በጣም የሚከብድ ነው ያለው ጆኮቪች በበኩሉ በተሻለ ተጫዋች ነው የተሸነፍኩት፣ እንኳን ደሳለህ በማለት በብርታትና በተስፋ ወደፊት ጉዞዬን ቀጥላለሁ ብሏል። የአልከራዝ ማሸነፍ ብዙዎችን ያስደነቀ ሲሆን የሜዳ ቴኒስ ተመልካቾችን እና የውድድሩን አፍቃሪ

ሰዎች ቁጥር ሊጨምር እንደሚችልም ተንታኞች ተናግረዋል።

አርጀንቲናዊው ድንቅ የእግር ኳስ ተጫዋች ሊዮኔል ሜሲ እስከ አውሮፓውያኑ 225 ድረስ በፍሎሪዳ የሚያቆየውን ውል ከኢንተር ማያሚ ጋር መፈራረሙን የሜጀር ሊጉ እግር ኳስ ቡድን ቅዳሜ ዕለት አስታውቋል። የሰባት ጊዜ የባላንዶር አሸናፊው በቡድኑ ልዩ የውሳኔ ድርሻ እንደሚኖረውም ክለቡ አክሏል። የቀድሞው የባርሴሎና የፊት መስመር ተጫዋች ሜሲ ከፈረንሳዩ ሻምፒዮን ፓሪስ ሴን ዠርሜን ጋር ያለው ኮንትራት መጠናቀቁን ተከትሎ ነው ወደ አሜሪካው ክለብ ያመራው። ባርሴሎና ሜሲን ወደ

ወደ ኑ ካምፕ የመመለስ ፍላጎት የነበረው ቢሆንም በላሊጋው የፋይናንሽል ፌር ፕሌይ ሕግ ምክንያት ፍላጎቱ ሊሳካ አልቻለም። በተጨማሪም ክርስቲያኖ ሮናልዶ፣ ካሪም ቤንዜማ ና ንጎሎ ካንቴን ጨምሮ የአለም ከዋክብትን እያስፈረሙ ከሚገኙት ከሳውዲ አረቢያ ፕሮ ሊግ ክለቦችም ጥያቄ ቀርቦለት ነበር። ይሁን እንጂ ሜሲ የአሜሪካው ሜጀር ሊግ ሶከር ቡድን የሆነውን ኢንተር ማያሚን መቀላቀልን መርጧል። ትናንት ምሽት በማያሚ ደጋፊዎች ደማቅ አቀባበልም ተደርጎለታል የ

አመቱ ሜሲ ከፊርማው በኋላ በሰጠው አስተያየት ይህ ለእኔ ትልቅ እድል ነው። የክለቡን ፕሮጀክት በጋራ መገንባታችንን እንቀጥላለን ሲል ተናግሯል። ሀሳባችን ራሳችን ያስቀመጥናቸውን ግቦች ለማሳካት በጋራ መስራት ነው። እናም ለዚህ ስኬት በአዲሱ ቤቴ ድጋፌን ለማድረግ ጓጉቻለሁ ማለቱንም ሮይተርስ ዘግቧል። በክለቡ የአስር ቁጥር መለያ የተሰጠው ሜሲ የመጀመሪያ ጨዋታውን በሚቀጥለው ቅዳሜ እንደሚያደርግ ይጠበቃል። በኢንተር ማያሚ የባለቤትነት ድርሻ ያለው ዴቪድ ቤካም

በዓለም ላይ ያሉ ምርጥ ተጫዋቾችን የማምጣት ህልም ነበረኝ። ዛሬ ያ ህልሜ እውን ሆኗል ብሏል። የካታሩ የዓለም ዋንጫ አሸናፊ ሜሲ ወደ ሜጀር ሊግ ሶከር ማቅናቱ የዩናይትድ ስቴትስን የእግር ኳስ ዘርፍ እንደሚያነቃቃ ታምኖበታል።

ማንቸስተር ሲቲ ከፊፋ 209 ሚሊዮን ዶላር የዓለም ዋንጫ የተጫዋቾች ማካካሻ ክፍያ ውስጥ 4.6 ሚሊዮን ዶላር በማግኘት ቀዳሚውን ደረጃ ይዟል። ለዓለም ዋንጫ ተጫዋቾችን ለለቀቁ ክለቦች ከፊፋ በሚሰጠው ክፍያ ማንቸስተር ሲቲ ለሁለተኛ ተከታታይ ጊዜ ነው የመሪነቱን ደረጃ የያዘው። ማንቸስተር ሲቲ ያገኘው ክፍያ በዓለም ዋንጫው አምስት ብሔራዊ ቡድኖችን ላሳተፈው የአፍሪካ አህጉር በሙሉ ከተከፈለው ክፍያ ጋር የሚስተካከል ነው። ፊፋ በድምሩ በ

51 ሀገራት ውስጥ ለሚገኙ 440 ክለቦች ክፍያ መፈጸሙን አመልክቷል። በክፍያው መጠን ከሲቲ ቀጥሎ እስከ አምስት ያሉትን ደረጃዎች የያዙት ባርሴሎና፣ ባየር ሙኒክ፣ ሪያል ማድሪድ እና ፓሪስ ሴን ጀርሜን ናቸው። የእንግሊዝ ክለቦች በድምሩ 37.7 ሚሊዮን ዶላር በመቀበል እንግሊዝን ቀዳሚ ደረጃ ላይ ሲያስቀምጡ፣ ለአውሮፓ ቡድኖች በድምሩ የተፈጸመው 158.9 ሚሊዮን ዶላር ደግሞ ፊፋ ካዘጋጀው አጠቃላይ ክፍያ 76 በመቶውን ይይዛል።

ክፍያው የተፈጸመው በካታሩ የዓለም ዋንጫ ላይ የተሳተፉት 837 ተጫዋቾች እያንዳንዳቸው በውድድሩ ባሳለፉት የቀናት ብዛት መሰረት መሆኑ ተገልጿል። ምንም እንኳን ሞሮኮ ወደ ግማሽ ፍጻሜው የገባች የመጀመሪያው የአፍሪካ ሀገር በመሆን ታሪካዊ ጉዞ ብታደርግም አብዛኞቹ የብሔራዊ ቡድኑ ተጫዋቾች በአውሮፓ ክለቦች የሚጫወቱ በመሆናቸው ከፊፋ ክፍያ መቋደስ የቻሉት ሁለት የሞሮኮ ክለቦች ብቻ ናቸው።

በዛሬ የመረጥናቸው የስፖርት መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በለውጥ ጊዜ ዓለም መረጋጋት ሲያጣ፣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን፣ ማመን ይሳነናል

ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ

ታሪኮችን የምናሳየው በምልአት ነው የተከበራችሁ አድማጭ ተመልካቾቻችን ስለነበረን ቆይታ እያመሰገንን የዕለቱን መሰናዶ እዚህ ላይ ፈጽመናል ኤደን ገረመው መሰናዶውን በመምራት ብርሃን ሀይሉ ስርጭቱን በማቀናበር ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን ሰላም ጤናስጥልን ደና ደሩ።